The voice of America. Be <slaps> away. Yeh, America Radio Taviano. <tip> ጤና ይስጥልኝ ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬ አርብ ሐምሌ 25 2006 ዓ ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተነኝ። ኃይሉ ታምራት ፕሮግራሙን ይመራልናል። እስከ ምሽቱ አንድ ሰዓት ተኩል አብራችሁን እንድትቆዩ እንጋብዛለን። የተከበራችሁ አድማጮች አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። ቆንጅታዬ ታሰማናለች። ጤና ስጥልኝ። እንደምናመሻችሁ። በኢቦላ ቫይረስ ወረርሽኝ የተመቱት የምዕራብ አፍሪቃ ሀገሮችና የዓለም የጤና ድርጅት ደብልዩ ኤች ኦ ገዳዩን በሽታ ለመዋጋት የአንድ መቶ ሚሊዮን ዶላር እቅድ እያጠናቀቁ ናቸው የጊኒ የሴራሊዮን እና የላይቤሪያ ፕሬዚደንቶች እንዲሁም የአለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ማርጋሬት ቻን ጊኒ ዋና ከተማ ኮናክሪ ውስጥ ስብሰባ አድርገው በመቶች የተቆጠሩ የህክምና ባለሙያዎችን ለማሰማራት የሚቻልበትን እቅድ እያደራጁ መሆናቸው ታውቋል የተጠቀሱት ሀገሮች ጎረቤት የሆኑ ሀገሮችም ቫይረሱ ሊዛመትባቸው እንደሚችል ታሳቢ አድርገው ዝግጅት እንዲያደርጉ maschal በዚሁ እቅድ ውስጥ ተካቷል። የዓለም የጤና ድርጅት ዲሬክተር ቻን ሲናገሩ ኢቦላ የደቀነው ስጋት ያለበት የአሁኑ ደረጃ በሽታው ከታወቀበት ጊዜ ወዲህ ከባዱ እንደሆነ አስረድተው የተጠቁት ሀገሮችና የዓለም ጤና ድርጅትም ምላሻቸውን በዚያው ደረጃ እንዲያጠናክሩ የግድ ሆኗል ብለዋል። ዛሬ የናይጄሪያ ባለስልጣናት በደቡባዊው ክፍለ ግዛት በአናምብራ የሚገኝ አንድ የአስከሬን ማሳረፊያ የዘጉ ሲሆን ሰራተኞቹንም ከሌላ ሰው ተከልለው እንዲቀመጡ አድርገዋል። የጤና ባለስልጣናት አስከሬኑ በዚያ ማሳረፊያ የተቀመጠ አንድ ናይጄሪያዊ የሞተው በኢቦላ በሽታ ነው ብለው በመጠርጠር ነው እርምጃቸውን እርምጃውን የወሰዱት። ሰውየው ከመታመሙ አስቀድሞ ወደ ላይቤሪያ ተጉዞ እንደነበርም ተገልጿል። ሶማሊያ ዋና ከተማ ሞቃዲሾ ውስጥ አንድ ሌላ የምክር ቤት አባል በጥይት ተመተው ተገድለዋል። ሼክ አዳን ሞሐመድ ማዲር ሀመርወይን ቀበሌ በሚገኝ አንድ መስጊድ ዛሬ አርብ ጸሎት አድርሰው ሲወጡ በጥይት መመታታቸውን የተገለጠው ሼክ ማዲር በጣም የታወቁ የፖለቲካ ሰው እንደነበሩና የምክር ቤቱ የፊናንስ ጉዳዮች ሊቀመንበርም መሆናቸው ተገልጧል። በቀድሞ የሼክ ሻሪፍ ሼክ አህመድ የሽግግር መንግስትም የካቢኔ አባል ነበሩ ተብሏል። በሁለት ሳምንታት ውስጥ የተገደሉ ሁለተኛው የምክር ቤት አባል መሆናቸው ነው። ባለፈው ሳምንት ታዋቂ ድምጻዊቱ የምክር ቤት አባል ሳዶ አሊ ወርሳሜ ባልታወቁ ታጣቂዎች ጥይት ተመተው መገደላቸው የሚዘነጋ አይደለም። ጽንፈኛ እስላማዊው አልሸባብ የሀገሪቱን ፌዴራላዊ መንግስት የሚያግዙትን እያደን እንገላለን ብሎ ከዛ ተወዲህ በሶማሊያ ፖለቲከኞች በተለይም የፓርላማ አባላት ጋር አባላት ላይ የሚፈጸመው ግድያ እየተባባሰ መጥቷል። በመካከለኛው ምስራቅ ዜና በእስራኤልና በሀማስ መካከል የተደረሰው ተኩስ አቁም ፈርሷል። በርካታ ሰዎች ተገድለዋል። ሁለቱ ወገኖች ውሉን ያፈረሰ እርሱ ነው በማለት እርስ በርስ እየተወነጃጀሉ ናቸው። በዩናይትድ ስቴትስ እና በተባበሩት መንግሥታት ድርጅት የተደገፈው ተኩስ አቁም በተፈረመ በአንድ ሰዓት ገደማ ታጣቂዎች በደቡባ ራፋ ከተማ አጠገብ ድንበሩ ላይ ያሉ መሿለኪያዎችን በማፍረስ ላይ የነበሩ ወታደሮቻችን በታጣቂዎች ተገለዋል ሲል የእስራኤል የጦር ኃይል አስታውቋል። ሀማስ አንዱን ሌላ ወታደራችንን ማርኮ በመሿለኪያው አድርጎ ወደ ጋዛ ወስዶታል ብለን እንጠረጥራለን ሲልም የእስራኤል የጦር ኃይል አስታውቋል። በዚህ ተኩስ አቁሙ ወቅት በመከላከያ መስመሬ ላይ ያሉ መሿለኪያዎችን ማውደሜን እቀጥላለሁ ስትል አስታውቃ የነበረችው እስራኤል ጥቃቱ ለሶስት ቀናት እንዲጸና የተደረሰውን ተኩስ አቁም የተፈጸመ ገሃድ የወጣ ጥሰት ነው ብላለች። የእስራኤል የሀገር ውስጥ መገናኛ ብዙሃንም ተኩስ አቁሙ ማብቃቱን ዘግበዋል። ጦር ኃይሉም ጋዛ ላይ ጥቃት ማድረሱን ቀጥሏል። ዛሬ አርብ ቢያንስ 35 ፍልስጤማውያን መገደላቸውን የፍልስጤም ባለስልጣናት ገልጸዋል። የሐማስ ተዋጊዎች ወደ ደቡባዊ እስራኤል ሮኬት መተኮሳቸውንም እንደቀጠሉ የደረሰን ዜና ያስታውቃል። የእስራኤልና የሀማስ መልእክተኞች በሁለቱ ወገኖች ጭቅጭቅ መንስኤ ስለሆኑ ጉዳዮች በሚካሄድ ድርድር ላይ ለመገኘት ወደ ካይሮ ይጓዛሉ ተብሎ ተጠብቆ ነበር። የዩናይትድ ስቴትስ ባለስልጣናትም በዚሁ ድርድር ይሳተፋሉ ተብሎ የነበረ ሲሆን በዚህ ሁኔታ ድርድሩ የመጀመሩ ነገር ለጊዜው ግልጽ አይደለም። ዋይት ሀውስ ተኩስ አቁሙ በተኩስ አቁሙ መፍረስ ተጠያቂው ሀማስ ነው በማለት ወንጅሏል። በመጨረሻም በርካታ ዓለም አቀፍ መርማሪዎች ምስራቅ ዩክሬን የማሌዥያ አየር መንገዱ አውሮፕላን በተከሰከሰበት ስፍራ የምርመራ ስራቸውን መጀመራቸውን የደረሰን ዜና አስታውቋል። ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅትን፣ ለዜናው አመሰግናለሁ። ከምሽቱ 3 ሰዓት በ22ና በ25 ሜትር ባንድ የአጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንመለሳለን። ይህ በ1431 መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እንለፍ። የደቡብ ሱዳን ተፋላሚዎች የሰላም ድርድር የፊታችን ሰኞ ሐምሌ 28 2006 ዓ ም አዲስ አበባ ላይ እንደሚጀመር የምስራቅ አፍሪቃ የጋራ ልማት ባለሥልጣን ኢጋድ አስታውቋል። ድርድሩ በታሰበለት መንገድ ቢሄድ እንኳ ወራትና ዓመታት መፍጀቱ አይቀርም ሲሉ በኢጋድና በአፍሪካ ህብረት የጸጥታ ጉዳዮች ተንታኝ የሆኑት ዶክተር መሐሪ ታደለ ማሩ ዛሬ ለቪኦኤ ገልጸዋል። ከሰሜን ሱዳን ነፃ ለመውጣት አብረው የሰሩት የደቡብ ሱዳን መሪዎች ዛሬ እንዴት መግባባት ተሳናቸው ለሚለው ጥያቄ መልስ በመስጠት ይጀምራሉ። ዶክተር ማህሪ። እስክንድር ፍሬው ነው ያነጋገራቸው። ሊበሬሽን ሙቭመንት ወይ ነጻ አውጪ ኃይል ሆነ ስትንቀሳቀስ፣ አንድ ጠላት ይኖረሃል። ከአሁን በፊት ለኤስፒኤልኤም የነበራቸውን ጠላት ካርቱም ያለው መንግስት ነበር። ስለዚህ እንደ ግሉ ወይም የሚያጣብቅ ሙጫ ሆነው ያገለገለው የካርቱን መንግስት ነበር አንድ ጠላት አላቸው እሱ ላይ ሆ ብሎ ዘመቱ ነጻነት አሳዩ ከዛ በኋላ እርስ በርሳቸው የሚያጣብቅ ነገር መኖር አለበት ሙጫ ያስፈልጋቸዋል እንግዲህ ሙጫው እስካሁን የነበረው ስልጣንና ገንዘብ መሆኑ ነው። ችግሩ አገሪቱን ማሳደግ ለአገሪቱ ያላቸውን ራዕይ የመካፈልና የመጋራት ጉዳይ ሳይሆን ስልጣን ላይ መካፈል ላይ እና በኮራፕሽንም በሌሎች መልኮችም በህጋዊም ህገወጥ በሆነ መልኩም ሀብት የመቀራመት ጉዳይ ላይ የተፈጠረ ነው። ኢትዮጵያ ሚና የኤጋድ ሚና ከፍተኛ ሚና እየተጫወቱ እንደሆነ ይታወቃል። በማደራደር ኢትዮጵያን በወቅቱ ኤጋድ ሊቀመንበርነቷ የደቡብ ሱዳን ግጭት ለመፍታት እንደ አይነት ጥረት ማድረግ በኢትዮጵያ በኩልም በኤጋድ በኩልም ዓለም አቀፍ ግዴታን ከመወጣት ውጭ የደቡብ ሱዳን ግጭት ለኢትዮጵያና ና ለሌሎች አካባቢ ሀገሮችም የሚያሰጋ ነገር ነው ብሎ መውሰድ ይቻላል። ከአካባቢ ጸጥታ አንጻር በደንብ ያሰጋል። ምንም ጥርጥር የለውም። አንደኛ ረዥም የሆነ ድንበር ነው ያለን። አካባቢያችን እንደምናየው ከሶማሊያ ጀምሮ እስከ ኤሪትራ ከፍተኛ የሆነ የሰላም እጦት የመረጋጋት እጦት ያለበት አካባቢ ነው። ስለዚህ ኢትዮጵያ ያን ሚና መጫወቷ ግዴታዋ ይሆናል ማለት ነው። በሁለተኛ መልኩ ተወሳኝ ሀገር ስለሆን ሕዝብ ይፈልሳል። ስደተኞች አሉ። ስደተኞቹ ከኢኮኖሚያዊ ጉዳይ ተነስቶ ማድረግ የሚገባን ለነሱ የሰብአዊ ድጋፍ ጨምሮ ሆስፒታሎቻችንም ጭምር አገልግሎት እየዋሉ ነው። ከዛም አልፎ ግን የህዝብ አሰፋፈሩን ይቀይሩታል። የህዝብ አሰፋፈር በጋምቤላ አካባቢ ካሁን በፊት ችግር ፈጥረዋል። በፌዴራል አሰራሩ መሰረት የህዝብ ማዕከል ያደረገ ስለሆነ እና ተሻጋሪ የሆኑ ማህበረሰቦች በሁለቱም ሀገሮች የሚገኙ የባህል ማህበረሰቦች ሲንቀሳቀሱ እንደዚሁ በዚህ ላይ የራሱ የሆነ እንድምታ ይኖረዋል። ከዛም በተጨማሪ የጦር መሳሪያዎችም ይገባሉ፣ ይወጣሉ። በዚ አካባቢ መቆጣጠር አይቻልም። ለመቆጣጠር መሞከሩ ብዙ ሀይልና ሀብት ይጠይቃል። በአጠቃላይ ይሄ ከመከላከል አንጻርና አሉታዊ የሆነ ችግር አሉታዊ የሆነ ችግሮች እንዳይመጡ በኢትዮጵያ ላይ የሚያደርግ ነው። በሌላ መልኩ ደግሞ ደቡብ ሱዳን ሰላም ብትሆን የሚመጣ አዎንታዊ የሆነ ጥቅሞች ደግሞ አሉ። እነሱም ራሱ ለማስጠበቅ ከነዳጁ ጀምሮ የሕዝቡን ትስስርና፣ የንግድ ትስስሩን፣ የኢኮኖሚ ትስስሩን ለማምጣት ደግሞ አዎንታዊ በሆነ መልኩ ደቡብ ሱዳን ሰላም እንድትሆን መጣር ከሌላው አካባቢ ኢትዮጵያ የምታደርገውን ሚና የተለየ አይሆንም ማለት ነው። ስለዚህ ደቡብ ሱዳን ሰላም መሆንና ለመሆን ለኢትዮ በቀጥታ የሚያገባት ነገር ነው የሚሆነው። ነገርየው የሚሆነው እንግዲህ ይሄን በሚዛን ለማካሄድ የሚመደበው ጊዜ፣ የሚመደበው ወጪ፣ የሚደረገው ጥረት ዞሮ ዞሮ የኢትዮጵያ የውጭ ጉዳይ ተጨማሪ ሸክም ግንኙነት ሸክም እንደሚሆን ግን ጥርጥር የለው። በአብዬም በሌላውም የሚሰፍረው ጦር ሰራዊት የሰላም ማስከበር ሀይል ኃላፊነት ጊዜ ይወስዳል። በመንግስት ደረጃ ስለዚህ ጥቅሙ ምንም በማያጠራጥር የሚሆንበት ቢሆንም ኃላፊነቱም እንደዚሁ ታሳቢ ተደርጎ የሚወሰድ ነው። ነገር ግን በአጭር ጊዜ ውስጥ መፍትሔ ይመጣል ተብሎ አይጠበቅም ነው እያሉኝ ያሉት። ጊዜ መፍጀቱ አይቀርም። ከዚህም በኋላ ጊዜ ይወስዳል። ጊዜ የሚወስድበት ምክንያት መንግስት እንዳዲስ መመስረት አድርገው ቁጥሩ እንደ አዲስ ነው የሚመሰረተው። በእኔ አስተያየት እንደ አዲስ ካልተመሰረተ ችግሩ ይቀጥላል። ኤስፒኤልኤም ቢቻል ኑሮ በተለያዩ ጽሁፎች እንደገለጹ ቢቻል ኑሮ ኤስፒኤልኤም ራሱ እንደገና ታርቆ ቢመጣ ህጋዊነት አለው ለመምራት ሀገሪቷን። አሁን ህጋዊነት ያለው አካል የለም። ተበጣጥሰዋል። ህጋዊነቱ በተቃዋሚው የተወሰነ ህጋዊነት አለ። በተለይ ኒውዮሮችን በተመለከተ እነሱ ናቸውም ሪፕሬዘንት የሚያደርጉን የሚል ንግር አለ። በመንግስት የተወሰነ የተወሰደው ቅንጫቢ ህጋዊነት አለ፣ ሌጅትሜሲ አለ። በእነዚህ ተርድ ብሎክ ብሎ ታስረው የነበሩት ራሳቸው የያዙት እነሱ ይከተላለ ሌሎችን ጂ ኢለቨን እያሉ ራሳቸው የሚጠሩት ማለት ነው። ኢለቨን ተብሎ ተርድ ብሎክ ብሎ በነ ፓጋን ማሙን የሚመሩ ጠንካራ የሆነ ካሁን በፊት በሳውዝ ሱዳን በደቡብ ሱዳን ንቅናቄ ላይ ትልቅ ቦታ የነበራቸው ሰዎች አሉ። ከዛም ውጭ ደግሞ ካሁን በፊትም ኤስፒኤልኤን የሚቃወሙ ኤስፒኤልኤምን የሚቃወሙ ሀይሎች ደግሞ ነበሩ አሉ አሁኑም። እነዚህ ከነ ጭራሽ ነው ሁለቱንም መውረድ አለባቸው ሀይሎች የሚሉ ናቸው። ስለዚህ አሁን በእነዚህ የተበታጠሰ ከዚህ በተጨማሪ ደግሞ በማህበረሰብ ውስጥ ተቀባይነት ያላቸው የሃይማኖት ድርጅቶች አሉ፣ የባህል አመራሮች አሉ። በእነሱ ውስጥም አለ። አሁን ሌጂትሜሲ ተበትነዋል። ይሄ ሌጂትሜሲ ወይ ህጋዊነት የተበተነው አንድ ላይ ለማምጣት የራሱ የሆነ ጊዜ ይፈጃል። ይህን ስታመጣው ደግሞ በዶኪመንት ወይ በጽሁፍ መስፈር አለበት። ይሄ ጽሁፍ ህገ መንግስት ነው የሚሆነው ህገ መንግስት የማምጣት የመመስረት ሂደት ነው የሚሆነው ማለት ህገ መንግስት የማውጣት ሂደት ነው የሚሆነው ማለት ነው። ይሄ የማርቀቅ ሂደት አለ የማስጸደቅ ሂደት አለ። እነዚህ ስናየው ጊዜ መውሰዱ የማይቀር ነው። ጊዜ ስንል የመጨረሻ አድርገዋለሁ፣ ዶክተር መሀሪ። አመታት፣ ወራት፣ ወይ ጥቂት ወራት፣ በአመታት ነው የምቆጥረው እኔ። በአመታት ሲባል ደግሞ በአጠቃላይ የሰላም ኃይል አስከባሪው ሀይሉም ተጠናቅሎ መውጣት አምስት ስድስት አመት ሊወስደው ይችላል ሰባት አወት ሊወስዱ ይችላል። ይሄ ሂደት ደግሞ የሰላም ሂደቱ ተጠናቅቆ መንግስት መስረት ምናምን በአንድ አመት ውስጥ የሚጠናቀቅ ሊሆን ይችላል፣ በአንድ አመት ውስጥ ከዛ በኋላ ግን የተረጋጋ መንግስት ተመስርቶ ሕገ መንግስቱ ወጥቶ ከሕገ መንግስቱ በኋላ ምርጫ ተካሂዶ ደግሞ ኬንያ ላይ ያየነውና ዝምባብዌ ያየነው አይነት የተወሰነ አመታት መውሰዱ አይቀርም። የአዲስ አበባን ድርድር ለማጠናቀቅስ ወራት እነዚህ በአንድ አመት ውስጥ በሚገኝ ወራት ሊጠናቀቅ ይችላል። እስከ 2015 በፈረንጆች አቆጣጠር መሀል ላይ ከአሁን በኋላ በአንድ አመት ውስጥ ሊጠናቀቅ ይችላል። ይሄ ፕሮሰስ ራሱ። ዶክተር መሀሪት አደለማሩ በአፍሪካ ህብረትና በኢጋድ የጸጥታ ጉዳዮች ተንታይ፣ በጣም አመሰግናለሁ ስለ ጊዜ። በአሜሪካ ድምፅ ሬዲዮ አድማጮች ስም እጅግ በጣም አመሰግናለሁ እስክንድር። የመን ውስጥ ተይዘው ለኢትዮጵያ መንግሥት የተሰጡትን የግንቦት ሰባት የፍትሕ የነጻነትና የዲሞክራሲ ንቅናቄ ዋና ጸሐፊ አቶ አንዳርጋቸው ጽጌን ዓለም አቀፋዊና ህጋዊ መብት መነሻ ያደረገ ዝግጅት ሰሞኑን በተከታታይ ስናስተላልፍላችሁ ቆይተናል። የኢትዮጵያ መንግስት በበኩሉ የትጥቅ ትግል ያወጀ ነው ሲል ድርጅታቸውን ግንቦት ሰባትንና አቶ አንዳርጋቸውን በአሸባሪነት ይወነጅላል። ለጥያቄው መልስ ዝግጅቱ ባለሙያ መልስ የሰጠባቸውን የበርካታ አድማጮች አስተያየት አስተናግዷል። መልስ የሚሰጡት ባለሙያ ፕሮፌሰር አድኖ አዲስ ናቸው። አዘጋጅና አቅራቢዋ ትዝታ በላቸው ነች። ለጥያቄው መልስ እሺ፣ እን ለማስታወስ ያህል አድማጮቻችን፣ ጥያቄዎቻችንን የሚመልሱልን በእውቁ የኒው ኦርሊንስ ዩኒቨርስቲ በቱሌን የህግና የህገ መንግስት ፕሮፌሰር አድነው አዲስ ናቸው። ወደ ጥያቄዎቻችን እናልፋለን። እንደምን አላችሁ። ዛሬ ለምታነጋግሯቸው እንግዳ የኔ ጥያቄ አቶ አንዳርጋቸው ጥጌ የኢትዮጵያ መንግስት ለመግደል ምናልባት ምናልባት ህል ችሎታ እንዳለው እምለው እንደሱ ነው፣ እና የእንግሊዝ ዜግነት ስላላቸው እንዴት አንድ ሀገር የሌላ ዜጋ ይገላል? ህጉም አይፈቅድም። አቶ አንዳርጋቸው ዜግነትን ቀይረዋል። አልሽር ሁን ያቶ አንዳርጋቸውን ነብስ የሚያድ ነው ማን እንደሆነ ማወቅ ፈልጋለሁ። አመሰግናለሁ። እንግዲህ ይሄ ደግሞ ሌላው ግልባጭ ጥያቄ ነው። ሌላ እንዲሁ አባ ቶቢያ ብለው ጥያቄ ላኩልን ሰው እንግሊዛዊውን አንዳርጋቸውን ጽጌ በተመለከተ ውሉን ከተዋዋሉት ከኢትዮጵያና የመን ሌላ እንግሊዝ በቀጥታ ስለሚመለከታት ውሉ ላይ ምን አይነት ለውጥ ያመጣል ይላሉ የአቶ አንዳርጋቸው ጽጌ የእንግሊዝ ዜግነት ውሉ ላይ ምን ለውጥ ያመጣል ነው የሚሉት እንግሊዝ ምን ማድረግ አለባት አዎ እንደ ገለጽ ነው ሁሉ እንግዲህ አሁንም እንደተነጋገር ነው አቶ አንዳርጋቸው አርጋቸው የታላቋ ብሪታንያ ዜጋ ናቸው ብለናል እንግዲህ አንድ ሀገር ዜጋው በሌላ ሀገር ሲያዝበት የዜጋውን መብቶች ለማስጠበቅ ግዴታ አለበት። የመንግስት አንድ ዋና ተግባር በውጭም ሆነ በሀገር ውስጥ ያሉትን ዜጎቹን በደህንነትና በህልውና መጠበቅ ነው። እንግዲህ ብሪታንያ ምን ልታደረግ ትችላለች ተብሎ የተጠየቀው መልሱ ትንሽ የተወሳሰበ ነው። አንድ ነገር ልታደርግ የምትችለው ብሪታንያ ምንድን ነው ዜጋዬን ለማየት እፈልጋለሁና ፈቀድ ሊያው ምን እንደሆነ ምን እንደሚፈልግ ምን እንደተደረገ ለመጠየቅ እንፈልጋለን ብሎ አገር ሊጠይቅ ይችላል። ደግሞ መብት አለው። እንዲያውም የመን አቶ አንዳርጋቸው በየመን ተይዘው ሳሉ የብሪታንያ መንግስት፣ የመንን አቶ አንዳርጋቸውን ዜጋችንን ለማየትና ለማነጋገር እንፈልጋለን ብለው ቢጠይቁ መብት ነበራቸው። ይጠይቁ አይጠይቁ አላውቅም። ግልጽ ለማድረግ ያህል እንግዲህ ከሂዩማን ራይትስ ዋች እንደሰማ ነው፣ በደቂቃዎች ውስጥ ነው አቶ አንዳርጋቸው ጽጌ ወደ ኢትዮጵያ ጸጥታ ኃይሎች የተላለፉት። ያ ማለት እንግሊዞች ያውቃሉ አያውቁም የሚለውን መልስ እኔም አላውቅም። ነገር ግን ሂዩማን ራይትስ ዋች ሰዎች እንደ መረጃ ያገኘ ነው፣ በደቂቃዎች ውስጥ ነው፣ ልክ አውሮፕላናቸው እንዳረፈ ነው የተወሰዱት። አዎ እንግዲህ ከሆነ እድልም አልተገኘም ማለት ነው። በፍጥነት አቶ አንዳርጋቸው አስተላልፈው ከተሰጡ ደግሞ ቅድም ያልነውን ነገር መልሶ ያየዋል። ይህም ማለት በሕግ በሕግ ተይዞ ወይም በሕግ የተወሰነ ነገር አይደለም ማለት ነው። ዝም ብሎ ብድጋ አድርጎ ለሰው አስተላልፎ ከተሰጠ እና ጥያቄው የሚለው ምን ማን ሊያድነው ይችላል ነው። ትልቋ ብሪታንያ ትልቅ ብዙ ነገር ልታደርግ ትችላለች። የብሪታንያ ዜጋ ስለሆነ የኢትዮጵያ መንግስት ተጽዕኖ ለማድረግ ይቻላል። አሜሪካም ቢሆን ተጽዕኖ ለማድረግ ይችላል። እንግዲህ ስለእሳቸው የሚያስብ ህዝብ ሁሉ እንግዲህ በየሀገሩ ያለውን መንግስትና አስተዳዳሪዎች ይህንን ነገር እንዲመለከቱት መገፋፋት ነው። ፕሮፌሰር አድነው ተከታይ ጥያቄ አለኝ። የአሜሪካን ስም አንስተዋል። ዩናይትድ ስቴትስ እና የኢትዮጵያ መንግስት ወረን ተረር የሚል ስምምነት ተፈራርመዋል። እርግጥ እርስዎ ቀደም ብለው እንደጠቀሱትም በጣም ብዙ አድማጮች እንደሚሉትም የአንደኛው ታጋይ የሌላው አሸባሪ የሆነበት ሁኔታ አለ እና ያ የአሜሪካና የኢትዮጵያ መንግስት የተዋሉት የጸረ ሽብር ህግ፣ ምንም እንኳን የአሜሪካ መንግስት በየአመቱ በሚያወጣው የሰብአዊ መብት ሪፖርቱ ኢትዮጵያ ውስጥ ሰቆቃ እንደሚፈጸም፣ ሰላማዊ የፖለቲካ እንቅስቃሴ የሚያደርጉ የፖለቲካ ፓርቲዎች መነቃነቅ እንደማይችሉ በራሱ የሰብአዊ መብት ሪፖርት ቢያወጣም። በሌላ በኩል ደግሞ ይሄ ወሮን ቴረር ወይንም የጸረ ሽብር የጸረ አሸባሪዎች ህግ ስምምነት አላቸው ሁለቱ ሀገሮች። ከዛ አንጻር እንዴት ልንመለከተው እንችላለን የአቶ አንዳርጋቸው ጽጌን ሁኔታ? ወሮን ቴረር እንግዲህ በሽብርተኝነት ላይ ጦርነት ብለን እንለፈው። በሽብርተኝነት ጦርነት ማወጅ የሚለው መፎከሪያ ወይም አስተሳሰብ እንደምታውቁቱ በአሜሪካ ከአስራ አራት አመት በፊት በመስከረም አንድ ኒውዮርክ ላይ በደረሰው የአውሮፕላን ድብዳቤ መልክ የጀመረ ነው። እዚያ ጊዜ ጀምሮ ብዙ ሀገሮች ሽብርተኝነት ማውደም አለብን እያሉ ብዙ መመሪያዎች፣ አዋጆች አውጥተዋል። ግን ከእነርሱ አንዷ ኢትዮጵያ ነች። ኢትዮጵያ ጸረ ሽብርተኛ የሚባል አዋጅ ታውጇ ኢትዮጵያም ብትሆን አሜሪካ ሽብርተኛ እየተባለ ፖለቲካ ተቀናቃኞቹን እና ነጻ ፕሬስ አሳታሚዎችና ጋዜጠኞችን ሊያስሩ ይችላሉ የሚል ነገር የለም። እንዳልሁት ምን አይነት ስምምነት እንዳላቸው አላውቅም። አሜሪካ እንደሚታወቀው ሁሉ ምናህን አንዳንድ ጊዜም ኧረ ብዙ ጊዜ ብትሳሳትም ሕጉ የሚለው አሰቃቂ ነገር ከሰው አታድርስ ነው የሚል። ሕጉ የሚለው በፖለቲካ በኩል ያለን ሰው ጥፋት ካላጠፋ በቀር አትሰር፣ አትወንጅል ነው የሚል። አሜሪካ ከኢትዮጵያ ጋር ይህንን የሚያፈርስ ስምምነት ካረገች ትክክል ነገር አይደለም። ስምምነት ታደርጋለች ብዬ አልገምትም። አንድ ሁለት ጥያቄዎች አሉኝ ማጠቃለያ እና ብዙ ጊዜ በፕሮግራማችን ሴቶች እንዲሳተፉ እንገፋፋለን ና የማህሌትን ጥያቄ ሳላቀርብ እንዳላልፍ ነው። የአቶ አንዳርጋቸው ቤተሰቦችና ደጋፊዎች ምን ሊያደርጉ ይችላሉ? ህጋዊ በሆነ መንገድ እንዲሁም ደግሞ እንግዲህ ቀደም ብለው መልሰዋል መሰለኝ። ይሄንን የመን ይሄንን የመንግስታቱን ድርጅት የጸረ ሰቆቃ ህግ ከጣሰች በምን መልኩ ነው ልትቀጣ የምትችለው? ትላለች እንግዲህ አማራጭ ያለው ምንድን ነው ቅድም እንደተናገርሁት የብሪታንያን መንግስት የአሜሪካን መንግስት በኢትዮጵያ መንግስት ላይ ተጽዕኖ እንዲያደርጉ መገፋፋት ነው የብሪታንያ መንግስት የበለጠ ተሳትፎ ማድረግ አለበት ዜጋ ስለሆነ አቶ አንዳርጋቸው ዜጋ ስለሆኑ ግን አሜሪካ መንግስት ከኢትዮጵያ መንግስት ጋር ግንኙነት ስላለው እርዳታም በኩል የአሜሪካ መንግስት እጁን ስለሚዘረጋ እጃቸውን ስዘረጉ የሰብአዊ መብት መጠበቁንና ለመጠበቁን እያያችሁ ዘርጉ ብሎ የአሜሪካን መንግስት መጠየቅ ያስፈልጋል። መጠየቅ ስል እንግዲህ አንድ ሰው አይደለም ሁለት ሰው አይደለም ህዝብ አንድ ላይ ሆኖ ድምፁ ማሰማት ያስፈልገዋል። እንደዚሁም በያገሩ አሉ እንግዲህ። እሺ ፕሮፌሰር አድነው አዲስ በጣም አርጌ አመሰግናለሁ። እኔም አመሰግናለሁ። የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ኢትዮጵያውያኑ የኢንተርኔት አምደኞች ወይም ብሎገሮች ከእስራታቸው ሊፈቱ ይገባል። የአሜሪካን መንግሥት አቋም የሚያንጸባርቀው ይህ ርዕሰ አንቀጽ የአሜሪካ ድምፅ በዓለም ዙሪያ በሚያሰራጭባቸው በሁሉም ቋንቋዎችና መገናኛ ዘዴዎች አገልግሎቶች ሁሉ እንዲነገር የወጣ ነው። ርዕስ አንቀጹ እንዲህ ብሎ ይጀምራል። ሦስት ወራት ለሚሆን ጊዜ ታስረው የቆዩት ብሎገሮችና ጋዜጠኞች ሐምሌ 11 በጸረ ሽብር አዋጁ ድንጋጌዎች መሠረት ክስ ተመሥርቶባቸዋል። ዞን ዘጠኝ የሚባለው ቡድን አባላት የሆኑ ስድስት የኢንተርኔት ላይ ሐሳብ አንሸራሻሪዎች ወይም ብሎገሮችና ሦስት ነፃ ጋዜጠኞች መታሰራቸው አድራጎቱ በፕሬስ ነፃነት ላይ የተሰነዘረ ጥቃት ነው ከሚሉ ዓለም አቀፍ የሰብዓዊ መብቶችና ሐሳብን የመግለጽ ነፃነት ተሟጋች ቡድኖች ቁጣ አዘል ኡዑታን አስነስቷል። የኢትዮጵያ መንግሥት ጋዜጠኞቹን በጸረ ሽብር ሕጉ መሠረት በሽብር አድራጎት ለመክሰስ መወሰኑ ዩናይትድ ስቴትስን በጥብቅ አሳስቧታል። የኢትዮጵያ መንግሥት የፍርዱ ሂደት ፍትሃዊ፣ ግልጽ፣ ነፃ የፖለቲካ ጫና የሌለበት መሆኑን እንዲሁም ከኢትዮጵያ ሕገ መንግሥታዊ ዋስትናዎችና ከዓለም አቀፍ የሰብዓዊ መብቶች ግዴታዎቿ ጋር በተጣጣመ ሁኔታ የሚካሄድ መሆኑን የማረጋገጥ ግዴታ አለበት። የፍርዱ ሥነ ሥርዓትም ለሕዝብ ክትትል ክፍት ሆኖ እንዲካሄድ ዩናይትድ ስቴትስ የኢትዮጵያን መንግሥት ታሳስባለች። የዩናይትድ ስቴትስን መንግስት አቋም የሚያንጸባርቀው ይህ ርዕሰ አንቀጽ ይቀጥልና እንዲህ ይላል። ኢትዮጵያ ጸረ ሽብር ሕጎችን ነፃ የሐሳብ ልውውጥን የመቆልመሚያ መሣሪያ አድርጋ ከመጠቀም እንድትቆጠብ ዩናይትድ ስቴትስ ጥሪዋን በድጋሚ ታሰማለች። ከዚህ በቀደሙ አጋጣሚዎች ጸረ ሽብር አዋጁ በጋዜጠኞች በመብቶች ተሟጋቾችና በተቃዋሚ የፖለቲካ ሰዎች ላይ ስራ ላይ የመዋሉ ጉዳይ ሕጉ እንዲኖር በተፈለገበት ምክንያት እንዲሁም ኢትዮጵያውያን በሕገ መንግሥት በተረጋገጡላቸው የፕሬስ ነጻነትና ሐሳብን የመግለጽ ነጻነት መብቶች በእውን ብፁዕ ወቅዱስነት ወይም የማይደፈሩና የማይገሰሱ በመሆናቸው ጉዳይ ላይ ብርቱ ጥርጣሬና ስጋቶችን አስነስቷል። ርዕስ አንቀጹ መልእክቱን እንዲህ ሲል ደመደመ። ሐሳብን የመግለጽ ነፃነትን ጨምሮ መሠረታዊ የሆኑት ነፃነቶች አዳዲስ ቴክኖሎጂዎች በተፈጠሩ ቁጥር የሚለዋወጡ አይደሉም። ሐሳብን የመግለጽ ነፃነት መብት እንደ ማንኛዎቹም ሰብአዊ መብቶች ሁሉ ሰው በመሆን ተፈጥሮ ውስጥ በየሰቡ ውስጥ በተፈጥሮ የሚኖር እንጂ መንግሥታት አስፈላጊ ነው አይደለም ብለው ባሰቡበት ጊዜ ሁሉ ሊቸሩት ወይም ሊነፍጉት የሚችሉት አይደለም። ሐሳብን የመግለጽ ነፃነትና የፕሬስ ነፃነት የማንኛውም ዲሞክራሲያዊ ኅብረተሰብ መሠረታዊ አካላት ናቸው። ብሎገሮችንና ጋዜጠኞችን ማሰርና በሽብር ሕጎች መክሰስ በመገናኛ ብዙሃኑና በመላ ኢትዮጵያውያንም ሐሳብን የመግለጽ ነፃነት መብት ላይ አስፈሪ ወይም አሸማቃቂ ጫና አለው። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች ዝግጅታችን ወደ መጠናቀቁ ነው። አጠር አጠር ያሉ መረጃዎችን ላካፍላችሁ። ነገና ከነጎዲያ አዲስ አበባ ደመናማ እና ዝናባማ እንደምትሆን ኢንተርኔት ላይ ያገኘው ትንበያ ይናገራል። ከፍተኛ ሙቀቷ የአዲስ አበባ 18 ዝቅተኛዋ ደግሞ 12 ዲግሪ ሴልሸስ ይሆናል። አንድ የዩናይትድ ስቴትስ ዶላር ዛሬ 19 ብር ከ78 ሳንቲም ተመንዝሯል። ወደ ታሪክ መለስ ብለን ብንመለከት 1914 ዓመት፣ ልክ የዛሬ 100 ዓመት የመጀመሪያው የዓለም ጦርነት በዛሬዋ ዕለት ሐምሌ 25 ተነሳ። 20 ሚሊዮን ወታደሮችና ሲቪሎች በዛ ጦርነት ውስጥ አልቀዋል። ክቡራትና ክቡራን አድማጮች ለዛሬ በዚሁ እንሰነባበት። ጤና ይስጥልኝ። እስከ ምሽቱ 3 ሰዓት መልካም ቆይታ። Castor sheep, for Christ Saint O'Banin Is it in <laughs> bond Tasri, tasri bichain perfect.